ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ይኸውን የማለው ሄኖክም እየመጣ ነው። እንግዲህ እንደምናመሻችው በዛሬው የጋቢና ጉዞ የኢትዮጵያው ጠቅላይ ሚኒስትር ያካሄዱትን ሹምሸር እንቃኛለን። ሁሉም ሊባል በሚችል ደረጃ የተሾሙት ሚኒስትሮች በኢህአዴግ መዋቅር ውስጥ ለረዥም ጊዜ ይኖሩና ያደጉ ናቸው። ስለዚህ በዛው የወቅቱ ችግር አካል በሆነው ሲስተም ውስጥ ሲሰሩ የነበሩ ናቸው እና አዲስ ኃይል አላየሁም። ለድርጅት ታማኝ ከሆነ ማንም ቢሆን ሚኒስትር መሆን ይችላል የሚል አስተሳሰብ የሰበረ ነው። ስለዚህ ሰው በብቃቱ፣ በችለታው፣ በእውቀቱ እንዲህ ለአንድ ድርጅት ታማኝ በመሆኑ ወደ ከፍተኛ ደረጃ ይደርሳል የሚል ይሄ የሰበረ አስተሳሰብ በመሆኑ ደስ ብሎኛል እና ጥሩ ነው ብዬ ነው የምገልጸው። ራሳቸው የሾሙት ካቢኔ በአንድ ዓመት ሲገብስ ነው እየተ እየቀየሩት ያሉት ለምን እንደቀየሩ አብራራ መሰለኝ። እነዚህ ጥያቄዎች ሳይመለሱ እነዚህ አዳዲስ ሰዎች ምን ታመን ሊሰሩ ይችላሉ የሚለው ጥያቄ በተሟላ መልኩ መመለስ ከባድ ነው። የተሿሚ ሚኒስትሮች የአሁንና የቀድሞ የሥራ ኃላፊነቶችን በተመለከተ ከሀገሪቱ ወቅታዊ ጉዳይ አንጻር የሹመቱ ስልጣን ምን ፋይዳ አለው የሚለውን ከምሁራን ከተቃዋሚ ፓርቲ አመራሮችና ከሌሎችም ጋር ቆይታ የምናደርግበት ይሆናል። በአብዛኛው አዳዲሶቹ ከኦህዴድ መሆናቸው ከኦህዴድ የመጣ ማዕበል ነው። አርጌን የሚወስደው ሶስት ሴቶች በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ያለውን ደግሞ ሂለሪ ክሊንተንና ሪፐብሊካኑ ዶናልድ ትራምፕ የመጨረሻ ሳምንት የምረጡኝ ዘመቻቸውን አጧጡፈዋል። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ያሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። የፈረንሳይ ባለስልጣናት ካሌ ተብሎ በሚጠራው የስደተኞች ና የፍልሰተኞች መጠለያ ሰፈር ውስጥ የቆዩ ህጻናት ና ታዳጊዎችን ሀገሪቱ ውስጥ ወደሚገኙ የተለያዩ የማስተናገጃ ማዕከላት ማጓጓዝ ጀመሩ ጫካው የሚል ተቀጥያ መጠሪያ የተሰጠው ካሌ ሰፈር ባለፈው ሳምንት ሲፈርስ ታዳጊዎቹ በጊዜያዊ የኮንቴነር መኖሪያዎች ውስጥ እንዲገቡ ተደርጎ ነበር ዛሬ ማለዳ ላይ አንዱ የልጆች ቡድን በሶስት አውቶቡሶች ወደ አዲሶቹ ማስተናገጃዎች ተወስደዋል በባለስልጣ ስልጣናቱ እቅድ መሰረት እስከዚህ ሰአት 1500 የሚሆኑ ተንከባካቢና ጠባቂ አዋቂ የሌላቸውን ልጆች በ30 አውቶቡሶች ለመውሰድ እቅድ ይዘው እንደነበር ተናግረዋል። ይሁን እንጂ አውቶቡሶቹ ላይ ለመሳፈር ፈቃደኛ ያልሆኑ ልጆች ጉዳይ ባለስልጣናቱን እንዳሳሰባቸውም ተናግረዋል። የደቡብ አፍሪካ ፖሊሶች በዋና ከተማዋ ፕሪቶሪያ በፕሬዚዳንት ጃኮብ ዙማ ከስልጣን ይውረዱ በማለት ለፕሬዚዳንቱ ጽህፈት ቤት የተሰለፉ ተቃዋሚዎችን የጎማ ጥይት ተኩሰው በተኑ። ቱሶ ኩማሎ ለቪኦኤ እንደዘገበው የምጣኔ ሀብት ነጻና ተዋጊዎች ፓርቲ የተባለው ግራ አዘንባይ ፓርቲ በሺዎች የተቆጠሩ ተቃዋሚዎች የመኪና መስታወቶች ሰባብረዋል። የአንድነት ህንጻ ወደ ተባለው የፕሬዚዳንቱ ጽህፈት ቤት ህንጻ ሲያልፉም በአካባቢው ያለ ሆቴል ንብረት ዘርፈዋል ተብሏል። የደቡብ አፍሪካ ህዝብ የዙማ አስተዳደር ፈጽመዋል ስለተባለው ሙስና መንግስት የመንግስቱ ሪፖርት ይፋ እስኪሆን ድረስ እየተጠባበቀ ነው። ዙማ ሪፖርቱ ይፋ እንዳይወጣ በህግ ለማድረግ ለማ ሳገድ ያደረጉትን ሙከራ ካነሱ በኋላ ዛሬ ዳኛው ሪፖርቱ በአስቸኳይ ይለቀቅ ሲሉ አዘዋል። የደቡብ አፍሪካ ዋና ጸረ ሙስና ባለስልጣን ያረቀቁት ሪፖርት ፕሬዚዳንቱ ከበርቴው የጉብታ ቤተሰብ የንግድ ጥቅሙን የሚያስከብሩለት የካቢኔ ሚኒስትሮች እንዲመርጥ ፈቅደዋል በሚለው ክስ ዙሪያ ያጠነጠነ ነው። የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የፊታችን ማክሰኞ ይካሄዳል። በቀሩት ጥቂት ቀናት ሪፐብሊካኑ እጩ ዶናልድ ትራምፕና ዲሞክራቷ ሂላሪ ክሊንተን ለፕሬዚዳንትነት ብቁ አይደለችም በማለት እየተጠራረቡ ይገኛሉ። ዛሬ ውሏቸውን በከፍተኛ ፉክክር በተጣመዱባት ፍሎሪዳ ሶስት የምርጫ ዘመቻ የሚያደርጉት ዶናልድ ትራምፕ ክሊንተን የተመረጡ እንደሆነ ህገ መንግስታዊ ቀውስ ይፈጠራል ሲሉ ተደምጠዋል። ትራምፕ ፍሎሪዳን ሳይዙ ዋይት ሀውስ እንደማይገቡም አምነዋል። እንደ ልባቸው የሚናገሩት ሪፐብሊካኑ እጩ ክሊንተን ቢመረጡ በውጭ ጉዳይ ሚኒስተርነት ዘመናቸው የነበራቸውን የብሔራዊ ጸጥታ ሰነዶች አያያዛቸውን በተመለከተ ይመረምራሉ ብለዋል። ክሊንተን በበኩላቸው ፍሎሪዳ ውስጥ ሲናገሩ ዶናልድ ትራምፕ ሴቶችን በተመለከተ ባላቸው አስተያየት ላይ አተኩረዋል። የክሊንተን የምረጡኝ ዘመቻ በለቀቀው አዲስ ማስታወቂያ ትራምፕ በ2005 እኔ ስመጥር ሰው ስለሆንክ የፈለኳትን ሴት አፈፍነው የማደርጋት ማን ይነካኛል ሲሉ የተናገሩትን እያሰማ ይገኛል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ እግዜርና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ፕሮስ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የዛሬ ዓመት አዋቅረውት የነበረውን ካቢኔ ከአንድ ዓመት በኋላ አፍርሰው በትናንትናው እለት 21 አዳዲስ ሹመቶች የተካተቱበትና የቀድሞ ዘጠኝ ሚኒስትሮች ባሉበት አዲስ ካቢኔ አዋቅረዋል። ጠቅላይ ሚኒስትሩ አዲሶቹ ተሿሚዎች የእድገት ደረጃ የሚጠይቀው ዝንባሌ እውቀትና ክህሎት ያላቸው እንደሆኑ ሹመቱን ባጸደቁበት ወቅት ለሕዝብ ተወካዮች ምክር ቤት ተናግረዋል። በዚህ ሹመት ላይ በትናንትናው እለት የተለያዩ ሰዎችን አስተያየት መጠየቃችን ይታወሳል። ዛሬም ሌሎችን ይዘናል። ጽዮን ግርማነች ያነጋገረቻቸው ሀገሪቱ በመደበኛ የህግ ሁኔታ መተዳደር ስላልቻለች በአስቸኳይ ጊዜ አዋጅ ስር መሆኗን ያስታወሱት የኢዴፓ ማዕከላዊ ምክር ቤት አባል አቶ ልደቱ አያሌው ሀገሪቱ ውስጥ ከፍተኛ የሆነ ቀውስ በመፈጠሩ ምናልባት ኢህአዲግ በህዝቡ እየተነሳ ላለው ከፍተኛ ችግር ተገቢ መልስ ለመስጠት የሚያዋቅረው ካቢኔ አንድ ማሳያ ይሆናል ብለው ጠብቀው እንደነበር ይናገራሉ። ነገር ግን እንደዛ ሆኖ አላገኘሁትም። ይህን የምለው በዋናነት በሁለት ምክንያት ነው። አንደኛ ተቋቋመው ካቢኔ ዋና መመዘኛ ሆኖ የታየው የትምህርት ደረጃ ሆኖ ያየሁት። የትምህርት ደረጃ ግምት ውስጥ መግባቱ ጥሩ ነው፣ ግን ለሚኒስተርነት ቦታ ዋና መመዘኛ መደረጉ ትክክል አይመስለኝም። ምክንያቱም አብዛኛዎቹን ሰዎች ስናያቸው በአካዳሚክ ሂደት ውስጥ የነበሩ እና ፒኤችዲ ያላቸው ሰዎች ናቸው። ነገር ግን የሚኒስተርነት ቦታ በዋናነት የፖለቲካ ምደባ ቦታ ነው እና አንድ ሚኒስተር የሚጠበቀው የኤክስፐርት ስራ እንዲሰራ ሳይሆን ምርምር እንዲያደርግ ሳይሆን በአንድ መስር መስሪያ ቤት ውስጥ ያሉት የተለያዩ ዲፓርትመንቶች በአግባቡ አቀናጅቶ አስተባብሮ መምራት። ስለዚህ ይሄ ካቢኔ ጠንካራ ካቢኔ ይሆናል የሚል እምነት የለኝም። አካዳሚክ ሰርክል ውስጥ ረዥም ጊዜ የቆዩ ሰዎች የሊደርሽፕ ሚናቸው እንዳውም እንደ ሊያብሊቲ ነው የሚቆጠረው፣ በጣም ዝቅተኛ ነው እና በሌሎች ሀገሮችም ካቢኔ ውስጥ ይህ አይነት ነገር አናይም። ምናልባት የአሁኑን የኢትዮጵያ ካቢኔ ከሌሎች ሀገሮች ካቢኔ ብናወዳድረው አንደኛ ሊወጣ ይችላል፣ የዶክተሮች ስብስብ በመያዙ። አቶ ልደቱ የፖለቲካ ቁርጠኝነት እንጂ የትምህርት ብቃት ለኢትዮጵያ ችግር ፖለቲካዊ መፍትሄ አያመጣም ባይ ናቸው። በተጨማሪም በዚህ ሹመት አዳዲስ ሰዎችን ጠብቀው እንደነበር ይናገራሉ። ምናልባት ከአንድ ሰው ወይም ከሁለት ሰው በስተቀር እሱንም፣ እርግጠኛ አይደለሁም። ሁሉም ሊባል በሚችል ደረጃ የተሾሙት ሚኒስትሮች በኢህአዴግ መዋቅር ውስጥ ለረዥም ጊዜ የኖሩና ያደጉ ናቸው። ስለዚህ በዛው የወቅቱ ችግር አካል በሆነው ሲስተም ውስጥ ሲሰሩ የነበሩ ናቸው እና አዲስ ሀይል አላየሁ። በእነዚህ ምክንያቶች በእኔ በኩል በተለይ ኢትዮጵያ ውስጥ ከተፈጠረው የፖለቲካ ቀውስ አንጻር ኢህአዴግ መልስ ለመስጠት ምን ያህል ተዘጋጅቷል የሚለውን ጥያቄ ጥያቄ ውስጥ የጣለ ነው። አስደሳች ሆኖ አላገኘሁትም። የህግ ባለሙያ አቶ ሙልጌታ አረጋዊ የተሾሙትን ሰዎች በግል ስለማያውቋቸው አዲስ የተዋቀረው ካቢኔ ለውጥ ያመጣል ወይም አያመጣም ብሎ ለመደምደም እንደሚያስቸግር ተናግረዋል ተናግረዋል። ስለማላውቃቸው ለውጥ ሊያመጡ ይችላሉ አይችሉም ማለት ከባድ ነው። ሁለተኛ ሰዎች ስለተቀየሩ ብቻ ለውጥ ሊያመጡ ይችላሉ የሚለው ጥያቄ እየተሟላ መልስ መስጠት አይቻልም። ምክንያቱም ሰው ብቻ ነው የሚቀየረው ወይስ ከሰዎቹ ለውጥ ጋር የአሰራርም የፖሊሲ ለውጥ ይኖራል። ለምሳሌ ሰንበሽ እንደሆነ ጠቅላይ ሚኒስትር ሲናገሩ ማክሰኞ ዕለት የምርጫ ህጉን እንቀይረዋለን ህገ መንግስትን ሁላ እስከ ማሻሻል አሁን እንደዛ አይነት ሌላም የፖሊሲና የህግ ለውጦች የሚኖሩ ከሆነ የሰዎቹ ለውጥ ትርጉም ሊኖረው ይችል ይሆናል የሰዎቹ ለውጥ ብቻ ግን ትርጉም ያለ አይመስለኝም ለነገሩ በጣም ያልተመለሱ ብዙ ጥያቄዎች አሉ አንድ አሁን የተቀየረው ካቢኔ የተመሰረተው አምና ነው አንድ አመት ነው ያደረገው አዲስ ነበረ ካቢኔው ራሱ እሱ በአንድ አመት ውስጥ እነዛ የነበሩ የካቢኔ አባላት ምን ችግር ቢታይባቸው ነው ምን ጉድለት ቢታይባቸው ነው ሊቀየሩ ያስፈልገው እነዛ ሰዎች ስራቸውን በደምብ ስላልሰሩ ነው ክልሎች ስለጎደላቸው ነው። ለህዝባቸው ያላቸው ታማኝነት በቂ ስላልሆነ ነው። እነዚህ ጥያቄዎች አልተመለሱ። ጠቅላይ ሚኒስትሩ አዲስ ካቢኔት ሲያቀርቡ ለምን እንደቀየሩ ግልጽ አይደለም። ሁለተኛ፣ ከዚህ በፊት በስልጣን ለግል ስልጣንን ለግል ጥቅማቸው የሚያውሉ ባለስልጣናት አለ ተብሎ ነበረ። አሁን እነዚህ የተባረሩት ወይም የወረዱት በዚሁ ይጠየቁ ናቸው ስልጣን በግል የተጠቀሙ ናቸው። እነሱ ካልሆነ ስናማን ናቸው በስልጣን ስልጣንን ለግል ጥማቸው አዋሉት የሚሉትን ጥያቄዎች አንድ ሰው ከስልጣን ስታወርጁ ወይም ስታነሹ ማስረዳት መቻላለብሽ ብዬ አስባለሁ። ምክንያቱም ካቢኔውን መሰረቱት የነበረው እየነበረው ካቢኔ ጠቅላይ ሚኒስትር ኃይለ ማርያም ናቸው። አሁንም አዲስ ካቢኔ እያቀረቡ ያሉት ጠቅላይ ሚኒስትር ኃይለ ማርያም ናቸው እና ራሳቸው የሾሙት ካቢኔ በአንድ ዓመት ጊዜ ውስጥ ነው እየተኩ እየቀየሩት ያሉት ለምን እንደቀየች አብራራ መሰለኝ። እነዚህ ጥያቄዎች ሳይመለሱ እነዚህ አዳዲስ ሰዎች ምን ታመን ሊሰሩ ይችላሉ? ጥያቄ በተሟላ መልኩ መመለስ ከባድ በትግረኛ ቋንቋ የሚዘጋጀው ውራይና መጽሔት አዘጋጅ አቶ ጌታቸው አረጋዊን አዲሱን ካቢኔ በተመለከተ አስተያየቱን ጠይቄው ነበር። ጥሩ ነው ይሄ አዲስ ካቢኔ ዋናው ለእኔ ያስተላለፈልኝ መልእክት ኢህአዴግ መንግስት ከመያዙ በኋላ የመጣ አንድ አስተሳሰብ ነበር። ሰው ለድርጅት ታማኝ ከሆነ ማንም ቢሆን ሚኒስትር መሆን ይችላል የሚል አስተሳሰብ የሰበረ ነው። ስለዚህ ሰው በብቃቱ በችለታው፣ በእውቀት እንጂ ለአንድ ድርጅት ታማኝ በመሆኑ ወደ ከፍተኛ ደረጃ ይደርሳል የሚል ይሄ የሰበረ አስተሳሰብ በመሆኑ ደስ ብሎኛል ና ጥሩ ነው ብዬ ነው የምገልጸው። ለውጥ ያመጣል ወይ የሚለው በእውቀት በሞያ ለቦታው የሚመጥን ሬሌቫንስ ያለው ማለት የሚመለከተው በፖለቲካል ሳይንስ እና ዓለም አቀፍ ግንኙነት የተማረ በውጭ ጉዳይ በኢኮኖሚክስ እና እንደዛ የዴቨሎፕመንት የተማረ በፋይናንስ እና በኢኮኖሚክ ዴቨሎፕመንት ሲመደብ በኮሚኒኬሽንም እንደዛ በኮሚኒኬሽን የተማረ ፕሮፌሽናል የሆነ ሲመደብ እዛ ስራ ላይ ያለው አጥንቶ በሙያው የመስራትና ና ቴክኖክራት የሆኑ የለውጥ ግግር የመምራት አቅም ይኖረዋል ብዬ ገምታለሁ ግን አንድ ቻሌንጅ የሚያጋጥመው ይመስለኛል ካድሬው ከሱ በታች የተሰገሰገ ስለሆነ እና የካድሬው ባህሪ ስላለ ለዛ እውቀት መሰረት አድርጎ ችሎታ መሰረት አድርጎ ሊመራ የመጣ ምሁር እንቅፋት እንዳይሆነው ስጋት አለን። ስለዚህ እዚህ አገር ጥያቄው ሊፈታ ከሆነ እዛ የተቀመጠውም በባለሙያ ችሎታ ባለው መቀየር መቻል አለበት። ሙሉ እንዲሆን የዞን ዘጠኙ በፍቃዱ ኃይሉን እንደ አንድ የኢትዮጵያን ፖለቲካ ሁኔታ በቅርብ እንደሚከታተል ሰው አዲሱን የካቢኔ መዋቅርና የሚኒስትሮች ሹምሽር ላይ ምን አስተያየት እንዳለው ጠይቄው ነበር። ሹመቱ ብዙ ተስፋ አይሰጠኝም ምክንያቱም መሰረታዊ ለውጥ ማለት ለኢህአዲግ አስተሳሰብ የቀረቡ ሰዎችን የሆነ ታይትል ስላላቸው ብቻ ወይም ዶክተር ወይም ምናምን በሚል አሳይን ማድረጉ ለውጥ ያመጣል የሚል እምነት የለኝም በመሰረቱ የኢህአዲግ ከላይ ወደ ታች የሆነ ማለት ነው እኔ አውቅልሃለሁ ፖሊሲ አሁንም ቢሆን አይቀየርም ማለት ነው ውስጥ ሴንትራል ኮሚቴ ውስጥ ይወስናሉ ከዛ በኋላ ያንን ኢትዮጵያን ሚኒስትር ፓርላማው በሙሉ ሊንድ ማለት ነው። ስለዚህ የተገባበር ለውጥ ሊመጣ አይችልም መሰረታዊ ለውጥ ካልመጣ በስተቀር ማለት ነው። ኢህአዴግ ደግሞ ሁሉንም ነገር እኔ ባውቅልሃለው ነው ምትል የሚለው ስለዚህ አዲስ ሴት በማ የማደናገር ነገር ነው እኔ የማየው፣ እንጂ እኔ በግሌ ምንም አይነት ተስፋ አይታየኝም። የያክልም ተስፋ የሚጥልበት የኢትዮጵያ ፖለቲካ የሚከታተል ሰው ይኖራል ብዬ አልገምትም። አድማጮች፣ ትናንትናና ዛሬ የተለያዩ ሰዎች በሹመቱ ላይ ያላቸውን አስተያየት ጠይቀን ያስተናግድን ሲሆን በአስተያየቶቹ ላይ የተነሱትን ሀሳቦች አካተን በቀጣይ ውይይት ይዘን ለመቅረብ እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። Gabina VOA kuke uh saurari yanzu haka -huh. tare da henok fente da Mestaward Aragao. Wiki talama talama talama talama talama joni na Gabina VOA ehem! With henok fente and Mestaward Aragão ehem! ፌስቡክ ላይ ቪኦ አማሐሪክ አስተያየቶቻችሁን እየተቀበልን ነው፣ ጥያቄዎች አንስተንላቸዋል። በዚህ በሹምሹሩ ዙሪያ የእናንተን አስተያየቶች የእናንተን ሐሳቦች እንፈልጋለን። አስተያየቶቻችሁን ላኩልን። እንግዲህ እንደምታውቁት ማክሰኞ ዕለት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ፓርላማ ቀርበው ለሹመት ያቀረቧቸውን እጩዎች ይፋ ሲያደርጉ የትምህርት ደረጃና የሥራ ልምዳቸውን አስረድተዋል። በተለይ ቁልፍ የስልጣን ቦታ የሚይዙት ባለስልጣናት እነማን እንደሆኑ የስራ ልምዳቸው፣ ኃላፊነታቸው ጋር የሚመጣጠን ነው የሚለው በቀጣዩ ዘገባ የምንመለከተው ይሆናል። በቅድሚያ የኦሮሚያ ህዝብ የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ ወደ ግማሽ የሚሆኑ አዲስ ሹመቶችን እንዴት ሊያገኝ ቻለ የሆርን አፌርስ ድረገጽ ጸሐፊ ዳንኤል ብርሃኔን ጠይቄው ነበር። በአብዛኛው አዳዲሶቹ ከኦህዴድ መሆናቸው ኦህዴድ ከኦህዴድ የመጣ ማዕበል ነው አርጌን የሚወስደው ከዚያ የተፈጠረ ነገር ነው እዚያ ምራር ለውጥ አድርገዋል አጠቃላይ አደራየታቸውን ለውጠዋል እንዲያውም አንዳንድ ከፌዴራል ሚኒስትሮችን ወስደው ክልል ቢሮ ላይ አድርገዋል መጀመሪያ ክልሉን ማጠናከል ያለብን በሚል ማለት ነው እና የኦህዴድ የራሱ ኢኒሽቲቭ ነው ከዚህ አሁን ከፓርላ ከካቢኔ ለውጥ ውስጥ ሀምሳ ፐርሰንቱን ድርሻ የሚወስደው ከኦህዴድ የመጣ እንትን ነው እኔ ኦህዴድ ያንን ለውጥ ባያረግ ኖሮ ምን ያክል ካቢኔው ይቀየር ነበረው የሚለው ላይ እራሱ እኔ ጥያቄ አለኝ ቁልፍ ከሆኑ ስልጣኖች መካከል የውጭ ጉዳይ ሚኒስትር ቴድሮስ አዳህኖም በወርቅነህ ገበየው ተተክተዋል። የወርቅነህ ገበየው ሹመት አስቀድሞ ጠቅላይ ሚኒስትር ሀይለማርያም ደሳለኝ ከሄዱበት መንገድ ጋር ሲነጻጸር የጠቅላይ የቀጣዩ ጠቅላይ ሚኒስትርነት መንገድን የሚጠቁም ይሆን? ዳንኤል ብርሃኔ እንዲህ ይላል። በአንድ በኩል ሀይለ ማርያም ደሳሌ ወደ ምክትል ጠቅላይ ወደ ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር በሆኑበት ጊዜ ያው መለስ ዜናዊ እያሳደጋቸው እንደሆነ እንደሆነ እያዘጋጃቸው እንደሆነ ግልጽ የነበረው፣ በአንጻሩ አሁን ያንን ሚና የሚጫወት ማዕከላዊ ንትያዘ ሰው የለም። ስለዚህ ያ ልዩነት አለ። ግን የውጭ ጉዳይ ሚኒስትሩ ያለ ጥርጥር እንደ ታሳቢ ሰው ለዛ ቦታ ታሳቢ አድርገን ንሳቸው ምንጭ ናቸው ናቸው። ወርቅ ግን አንድ ማሰብ ያለብን ነገር ኦህዴድ ከራሱ ከውስጡ ከታች በመጣ ማዕበል ነው አመራር ለውጥም አድርጎ ወደዚህም የመጣው። ስለዚህ አሰጭ ኖርማሊ እንደምንጠቀ ወይ ደግሞ ሌላም ጊዜ ያው ኢህአዴግ ከፍተኛ ማከላዊነት ያለው ድርጅት ነው እና ሌላ ጊዜ እንደተለ እንደሚያደርገውና እንደሚዘጋጅበት ይህንንም ፕላን አድርጎ አይመስለኝም። ምሳሌ ወርቅነህም ወደ ላይ ማደግ ወይ ደግሞ ከወፍ የመጡት አብዛኞቹ ለውጦ ከውዴድ የመጡት ለውጦች ከራሱ ከዛ የመጣ ማዕበል ነው። ዞሮ ዞሮ ግን ወርቅነህ ካላቸውም ልምድም ካላቸውም ዝግጅነትም የሰሩበት ስራሱ የተለያዩ ዘርፎችም ሲታይ እንደዛ ደግሞ ውጭ ጉዳይ ሚኒስትር ከሚሰጣቸውን ተጨማሪ ፖርቶፎሊዮ አንጻር ከሚሰጣቸው ተጨማሪ ልምድ አንጻር በትክክል ታሳቢ አድርገን የምንወስዳቸው ናቸው። በፓርቲያቸውን ቢሆን ምክትል ሊቀመንበር ናቸው። እንግዲህ የተለያዩ ሰዎች ያላቸውን አስተያየቶች ስናቀርብላችሁ ነበር። ዶክተር ዘነበ በየነ በአዲስ አበባ ዩኒቨርሲቲ የጋዜጠኝነት መምህር ነው። የስራ ባልደረባው ዶክተር ነገሪ ሌንጮ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ሆነው ተሹመዋል። ስለ ተሿሚ የስራ ባልደረባው እንዲህ ብሏል። ለባለፉት አራት አመታት ያህል በፈረንጆቹ የዘመን አቆጣጠር ከሁለት ሺ አስራ ሁለት መስከረም ወር ጀምሮ አብረን በስራ ላይ ቆይተናል። የስራ ባልደረባዬ ነው። እንግዲህ በስራ ላይ መምህር ነበሩ ወይስ በአስተዳደር ስራ ላይ ነበር የተሰማሩት? እስከ ባለፈው አንድ አመት ድረስ የጆርናሊዝምና ኮሚኒኬሽን ትምህርት ቤት የግራጁዌት ፕሮግራሙ ኮኦርዲኔተር አስተባባሪ በመሆን አገልግሏል። ከባለፈው አንድ አመት ጀምሮ ደግሞ የትምህርት ቤቱ ኃላፊ ሆነው በማገልገል ላይ ነበር የሚገኘው። ከባድ ኃላፊነት ነው። በአጠቃላይ ለእንደዚህ አይነት ሀገር አቀፍ ኃላፊነት የሚያዘጋጃቸው ልምድና ትምህርት አላቸው ብለህ ታስባለ? እንደ እኔ እምነት፣ ይሄ ሙያ ይሄ አሁን የተሰጠው ቢሮ በባለሙያ መመራት ካለበት ጠንካራ የጆርናሊዝምና ኮሚኒኬሽን ባለሙያ እኔ አግባብ ነው ብዬ አስባለሁ። እንዳልኩት ጠንካራ የሆነ የሙያው ባክግራውንድ ያለው ሰው በመምህርነት ከዛም በኃላፊነት ያገለገለ ሰው በመሆኑ ማለት ነው። የአዲስ አበባ ዩኒቨርሲቲው ዶክተር ዘነበ በየነ የሰጠው አስተያየት ነው። የተቀሩት ቁልፍ ቦታዎችስ ከጦማር ጸሐፊው ዳንኤል ብርሃኔ ጋር ተወያይተናል። ሚኒስተር መስሪያ ቤቶቹን በሶስት ረድፍ ብንከፍላቸው አንደኛ ረድፍ ውስጥ የምናስገባቸው አንድ አስር ሚኒስትሮች መስሪያ ቤት እዛ ውስጥ አስገባለሁና ከነዛ ውስጥ እንግዲህ ውጭ ጉዳይ፣ ፋይናንስና ኢኮኖሚ ልማትና ጤና ጥበቃ ሚኒስተር ናቸው እንግዲህ። እዚያ ጋር ትልቅ ተለወጠ ነው ማለት በቃ ፋይናንስና ኢኮኖሚ ልማትና ውጭ ጉዳይ ነው ትልቁ ብለን የምንወስደው። በዋናው የውጭ ጉዳይ እንግዲህ ዶክተር ወርቅነህ ገበየው ናቸው። እንደዚሁም ደግሞ ዶክተር አብርሃም ተከስተ የገንዘብና ኢኮኖሚ ትብብር ሚኒስትር። ዶክተር ወርቅነህ የፌዴራል ፖሊስ ኃላፊ የነበሩ፣ ለረጅም ጊዜ የትራንስፖርት ሚኒስትር የነበሩ፣ አሁን ደግሞ በቅርቡ የኦሮሚያ ምክትል ፕሬዚዳንት ሆነው የተመረጡ ናቸው። ዶክተር አብርሃም ተከስተስም በምን ስራ ነበር የሚያገለግሉት? እሳቸው ሚኒስቴር ደኤታ ነበሩ። እዛ ፋይናንስና ኢኮኖሚ ልማት። ከዛ በፊት አዲስ አበባ አስተዳደር ላይ ከከምቲ ባርክበ ጋር አብረው የሰሩ ነበር። ተመሳሳይ ዋጋ ሊሰጣቸው የሚገባው እንግዲህ ግብርናና ጤና ሚኒስቴር ነው። ግብርና ረጅም ጊዜ ነው የነበሩት ተፈራ ደርበው በ ሚኒስተር ገጠርና ግብርና ልማት በነበረ ጊዜ ሚኒስተር ዴኤታ ነው መሆኑ የነበሩት ተፈራ ደርበው። ከዛ በኋላ ምክትል ጠቅላይ ሚኒስትር አዲሱ ለገሰ ከለቀቁ በኋላ ግብርና ሚኒስተሩን በፈረንጆች ከሁለት ሺህ ስምንት ጀምሮ ሚኒስተር የነበሩ ናቸው ተፈራ ደርበው እንግዲህ አሁን ያን ቦታ ለቀዋል። ዶክተር እያሱ አብርሃ ናቸው የተኳቸው። ማን ናቸው? አዎ ብዙ የማይታወቁ ሰው ናቸው። የትግራይ የእርሻ ምርምር ኢንስቲትዩት ዋና ዳይሬክተር ናቸው። ማዕከላዊ ኮሚቴም አባል አይደሉም። በጣም ከፍተኛ ባጀት ከሚያንቀሳቅሱት መሥሪያ ቤቶች ውስጥ አንዱ ነው ግብርና ሚኒስተር ግን ስራ አስፈጻሚ ኮሚቴ ቀርቶ ማዕከላዊ ኮሚቴ እንኳ ላለሆኑ ሰዎ ናቸው። እዛ ጋር እንግዲህ እንትን የተባሉት የተሰየሙት ባለፉት ጥቂት ቀናት ስላወቅኳቸው ንግ ጀርባ ስላፋጸማቸው ስንቃሳቸው ብዙ ግንዛቤ የለኝም፣ ግን በቀጥታ ከዛው ዘርፍ የመጡ ሰው ናቸው። በተጨማሪ ሶስት ሴቶች ተሿሚዎች አሉ። እንዲያውም በፓርላማ የሴቶች ቁጥር አነሰ ከተሿሚዎቹ መካከል የሚል ተነስቷል። እዚህ ላይ ያለ አስተያየት አዎ ማለት የኢህአዲግ ሴቶች ማብቃት ላይ ችግር አለበት። በተናጥል ፓርቲዎቹን ብታይ አጠቃላይ እንደ ኢህአዲግ ብትሆን ብታይ ሴቶችን ወደ ላይ ማውጣት ችግር አለበት። የተለያዩ አስተያየቶችን በጋቢና ቪኦኤ አማሃሪክ ላይ ጠይቀን ነበረ እና አስተያየቶቻችሁን አድርሳችሁናል። የመጀመሪያው አስተያየት ሰጪ ተይ ጸጋዬ የሚባል ነው። ለመኖር ብቸኛው አማራጭ ሌላው እንዲኖር መፍቀድ ነው ብለው ነበር፣ የህንዱ ማህተመ ጋንዲ በማለት ጀምሯል። እነሱ እየኖሩ ሌላው እንዳይኖር ለሚሹ ራስ ወዳዶች ትልቅ መልእክት ነበረው። ማስተዋል የተሳናቸው ግን እኛ ብቻ እንኖር፣ ይህንን የማይቀበል በሙሉ ይጥፋ የሚለውን ጭፍን አመለካከት እንደ ብቸኛ ምርጫ ይዘውታል። ዳግም እንደ ክርስቶስ ቢወለዱ አንዱ አማራጭ ነው ብለው ነበር። ዶክተር መረራ ጉዲና ብሎ ጽፏል። ሌላም አስተያየት አሁን ፌስቡክ አት ቪ አማሪክ ላይ ደርሶናል። የመይሳው ልጅ ልዑል አለማየሁ የፌስቡክ ስሙ ነው። ዞሮ ዞሮ ለውጥ የለውም፣ ድርጅቱ ሰው ከዛው ለዛው መተካት ከሆነ ለውጥ የለውም የሚል አስተያየት ሰጥቷል። ሌላው ደግሞ አንድ አምላክ ተስፋዬ ይባላል። የኔ ጥያቄ ይላል ሲጀምር የእነኚህ ተሿሚዎች ሚና እስከምን ደረጃ ነው? የተሿሚዎቹ የስራ ድርሻ እነሆ የህወሀት ሼፎች አብስለው የሰጧቸውን ምግብ ብቻ ማማሰል ነው ወይስ ወጥ ይወዳል ማለት ነው ቁሌት ይላል። ከቁሌቱ ጀምሮ ማማሰል ነው ወይ፣ እንግዲህ ከመጀመሪያው ለውጡን ለማምጣት ከመጀመሪያው ይሳተፋሉ ወይ የሚል አስተያየት ነው የሰጠው። በተመቸው ነው የገለጸው። እናመሰግናለን። አብዱ ይልማ መስታወት አስተያየቱን ሰጥቷል። ሰላም ለእናንተ ቪኦኤ። ህዝቡን ለማታለል ሆን ብለው ያቀዱት እቅድ ነው ብዬ አስባለሁ የሚል አስተያየት ነው የሰጠው። ሌላም አማን ተስፋዬ እኔ ጥያቄ አዲሱ ካቢኔት አዲሱ ካቢኔ ምን ያህል ጊዜ ወስዶ የህዝቡን ጥያቄ ይመልሳል የሚለው ቁልፍ ጥያቄ ነው የሚል ሀሳብ አንጸባርቋል። እናመሰግናለን ለአስተያየቶቹ፣ ሁላችሁንም እናመሰግናለን። አሁን ከዚህ በመቀጠል ደግሞ ወደ ዩናይትድ ስቴትስ ምርጫ እናልፋለን። አሜሪካኖች አዲሱን ወይም አዲሷን ፕሬዚዳንታቸውን በሚቀጥለው ሳምንት ማክሰኞ ይመርጣሉ። በተለይም በዩናይትድ ስቴትስ የምጣኔ ሀብትና የውጭ ፖሊሲ ጉዳዮች ትልቅ ቦታ ቢኖራቸውም የህዝብ አስተያየት መለኪያዎች እንደሚጠቁሙት በርካታ መራጮች የምርጫ ድምፃቸውን ለሁለቱ እጩ ተወዳዳሪዎች፣ ለዴሞክራቷ ሂላሪ ክሊንተንና ለሪፐብሊካኑ ዶናልድ ትራምፕ የሚሰጡት በተወዳዳሪዎቹ የግል ባህሪ ላይ ተመስርተው እንደሆነ እየጠቆሙ ነው። የቪኦኤው የብሔራዊ ጉዳዮች ዘጋቢ ጂም መሎን ተከታዩን ዘገባ አስተላልፏል። መስታወት ይዘዋለች። በመጨረሻዎቹ የምርጫ ቀናትም ሁለቱ እጩ ተወዳዳሪዎች ሂለሪ ክሊንተንና ዶናልድ ትራምፕ አንዳቸው የአንዳቸውን ችግር በመንቀስ ላይ አተኩረዋል። የፌዴራሉ ምርመራ ቢሮ ኤፍቢአይ ሚሲስ ክሊንተን የውጭ ጉዳይ ሚኒስትር በነበሩበት ዘመን የግል ኢሜይል ማደራጃ ሰርቨር አጠቃቀማቸውን እንደገና እንፈትሻለን ማለቱ ታማኝነታቸው ላይ ያለውን ጥያቄ እንደገና ግንባር ጉዳይ እንዲሆን አድርጎታል። ትራምፕም ጎሽ እጄ ላይ ጣለልኝ ብለው የሂላሪ ስህተት የተባለውን ሁሉ አንድ በአንድ መብዘዙን ተያይዘውታል። ይህ ከወተር ጌት ወዲህ ከባዱ ወይም ግዙፉ የፖለቲካ ቅሌት ነው። የዚህን ፍርድ አንድ ቀን የምናይበት ሩቅ አይደለም። ውጤቱን ሁሉም በጉጉት ይጠባበቃል። ክሊንተንም በበኩላቸው በቀሯቸው ጥቂት ቀናቶች ራሳቸውን በመከላከል ላይ ቢገኙም የተፎካካሪያቸውን የባህርይ አለመረጋጋትና ጉድለት ደጋግሞ ማንሳቱን ግን ቀጥለዋል። ዶናልድ ትራምፕ በሕዝባችን ላይ ፍራቻ መንዛቱን ዲሞክራሲያችንን ያለ አግባብ መጎሸሙንና ለአሜሪካ ታላቅ አስተዋጽኦ ያደረጉትን ሁሉ ተራ በተራ በማንቋሸሽ መዝለፉን ተያይዞታል። ሁሉም የፕሬዝዳንት እጩ ተወዳዳሪዎች በዋናነት በዩናይትድ ስቴትስ የምጣኔ ሀብት ላይ የውጭ ፖሊሲና በስደተኞች ጉዳዮች ላይ ማተኮር ይጠበቅባቸው ነበር። ነገር ግን የዚህ ዓመቱ የምረጡኝ ዘመቻ ከነበረው የተለየ ነው የሚሉት የፖለቲካ መምህሩ ማት ዳለክ ናቸው። ይህ ዘመቻ በቀዳሚነት በተወዳዳሪዎቹ የየግል ምግባርና ባህሪ ላይ ያተኮረ ሆኖ ቆይቷል። እንደማስበውም ይህ ሁኔታ ተጠናክሮ የሚቀጥል ይመስላል። ይህ ንትርቅ ጨርሶ የሚቆምም አይመስልም። በሚያስገርም ሁኔታ ከዚህ ቀደም እንደነበረው የምረጡኝ ዘመቻዎች የፖሊሲ ጉዳዮችን አግዝፎ አላሳየንም። ሚስስ ክሊንተን የፕሬዝዳንትነት ወንበሩን ቢይዙ ይታመኑ ይሆን የሚሉ ብዙ መራጮች መኖራቸውን የህዝብ አስተያየት ግምገማዎች ያሳያሉ። በዚያው አንጻር ደግሞ ዶናልድ ትራምፕ ባህሪያቸው የማይጨበጥ መሆኑ ለፕሬዝዳንትነት ብቁ አይደለው አይደሉም የሚሉት ደግሞ የሂላሪን መታመን ከሚጠራጠሩት በላይ ቁጥራቸው በልጧል። ታዲያ የሁለቱን እጩዎች የባህሪ ጉድለት ተብሎ በህዝብ ዘንድ የተያዘው አስተያየት ነው በምረጡኝ ዘመቻው ዋና ትኩረት ሆኖ የቆየው። የዌስት ቨርጂኒያ ዩኒቨርሲቲ ተንታኝ ፓትሪክ ሂኬ ይሄ እንደሚመስለኝ ሁለቱም እጩዎች በብዙሃኑ አሜሪካውያን ዘንድ ያልተወደዱበት በመሆኑ ከአሜሪካ ፕሬዚዳንታዊ ምርጫዎች በሙሉ በጣም ለየት ያለ ነው ማለት የሚቻል ይመስለኛል። በተለምዶ ህዝቡ አንዱን እጩ ነው እንጂ ሁለቱንም አይመቹኝም ሲል አይታይምና። በምረጡኝ ዘመቻው ወቅት የባህሪ ጉዳይ ትልቁ ትኩረት ሆኖ ቆይቷል። ትራምፕ በሁለተኛው ፕሬዝዳንታዊ ክርክር ላይ ክሊንተንን በኢሜሎቹ ጉዳይ ወጥረው ይዘዋቸው ነበር። በምርጫው አሸናፊ ሆኜ ከወጣው ጠቅላይ አቃቤ ህግን በል አሁን ልዩ አቃቤ ህግ መድብና ትመርመር ብዬ ነው የማዝብሽ። በሶስተኛው ክርክራቸው ላይ ደግሞ ሂለሪ ክሊንተን ተራቸውን ትራምፕን ስለ ሴቶች በተናገሩት ላይ አነጣጥረው ነበር። ዶናልድ ሴቶችን ማዋረድ ትልቅ የሚያደርገው ይመስለዋል። ክብራቸውን፣ የግል ማንነታቸውን እየተነሳ ያዋርዳል። እንዲህ ያለው ድርጊት እንዴት እንደሚጎዳ ደግሞ የማታውቅ ሴት የትም ቦታ ያለች አይመስለኝም። ታዲያ እጩዎቹ በባህሪ ጉዳይ በዚህ ደረጃ ቢጣለዙም የኋላ ኋላ ውጤቱን የሚወስነው መራጮች በሚያደሉት ተወዳዳሪ ላይ ነው ከዚህ ቀደም ከነበረው የዩናይትድ ስቴትስ የምረጡኝ ዘመቻ ረጅሙና ብዙ ከፋፋይ የሆነው ይህ የዘንድሮ የምረጡኝ ዘመቻ በፊታችን ማክሰኞ ዕለት ቢጠናቀቅም ለበርካታ አሜሪካውያን መራጮች ግን ቀኑ ርቆባቸዋል Shat at every salam of day. Come to uncle Finn Casnae, Tedlam or Togo Terai. See Mataski, we forget. See H. Seagodim, Simatai, see Norangin, eh? My fantasy, see the fine dead more matakaze anchi ya lashada jave salam rabbey ya rabbey kamu ton kalfen tasnay tadla sima taske we faga tay si hechi goddo simatai si norangine ma fantasi See the fine dead moon, የዛሬ ጋቢና ጉዟችን እንግዲህ በዚሁ ወደ መጠናቀቁ ነው። ሄኖክ ነው። አዎ በፈገግታ ነው የምንለያችሁ። ፌስቡክ ላይ አትቪ ማህሪክ፣ በትዊተርም እንደዚሁ ሀሽታግ ጋቢና ቪወይም በመጠቀም አስተያየቶቻችሁን አድርሱ፣ እናስተናግዳቸው። ያመሸ መስታወት የመስታወት አራቀው ና ሄኖክ ሰማ እግዜርነን ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን እንሰናበታቸዋለን። ብዙችሁ የሰመረ ይሆን እያልን መልካም ምሽት በዚህ ሙዚቃ